በትግራይ ክልል ጊዜያዊ አስተዳደር የኢንቨስትመንት ኮሚሽን ኃላፊ የነበሩት ኢንጂነር እምብዛ ታደሰ ተገድለው መገኘታቸውን የክልሉ ጊዜያዊ አስተዳደር አስታወቀ። ኢንጂነር እምብዛ በትግርኛ ዘፈኖቻቸውም ታዋቂ ነበሩ። ጊዜያዊ አስተዳደሩ ግድያውን አውግዞ መግለጫ አውጥቷል። ሙሉጌታ አጽብሃ ተከታትሎታል። የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫም ባለፉት ወራት የክልሉ የኢንቨስትመንት ኮሚሽን ኃላፊ በመሆን ሲሰሩ የቆዩ ኢንጂነር እምብዛ ታደሰ ባልታወቁ ሰዎች መገደላቸው አስታውቋል። አስተዳደሩ በመግለጫው ከሁለት ቀናት በፊት በመቀለ ከተማ ከቀኑ ሰባት ሰዓት አካባቢ ከሚሰሩበት ቦታ ወደ መቀለ አሉላባ ነጋ የአውሮፕላን ማረፊያ ለመጓዝ እየተዘጋጁ በነበሩበት ጊዜ ለጊዜው ማንነታቸው ባልታወቁ አፋኞች በኃይል ተወስደው ጠፍተው ነበር ብሏል። መግለጫው ቀጥሎ በፌዴራል ፖሊስ የጸጥታ ኃይሎች በተከናወነ አሰሳም በትናንትና ሁለት ከረፋዱ አምስት ሰዓት በአይደር ልዩ ስሙ ማረሚያ ቤት በተባለ አካባቢ ተገድለው ተገኝተዋል ብሏል። በጨካኝ የከተማ ሽብር የተልዕኮ አስፈጻሚ ወንጀለኞች ተገድለው፣ እንዲሁም ለጅቦች ተጥለው ቁርጥራጭ የሰውነት አካላቸው በመለየት ተጨማሪ ምርመራም ተካሂዶ ባረመኔያዊ በጭካኔ መገደላቸው ለማረጋገጥ ተችሏል ብለዋል። መግለጫው ጊዜያዊ አስተዳደሩ ባወጣው መግለጫ ድርጊቱ ኮን ነው ከሰብአዊ ፍጡር የማይጠበቅ ፍጻሜ ነው ብሎታል። ትግራይ በአሁኑ ጊዜ ላጋጠማት ችግር የመፍትሄ አካል በመሆን ወገኖቻችን ለተጨማሪ ሞትና ስቃይ እንዳይዳረጉ የሚያግዙ በጎና ቀና ተግባር በማከናወን ህዝባቸውን እየረዱ የነበሩ ያላቸው ጊዜያዊ አስተዳድሩ እስካሁን ባለው መረጃ በክልሉ ከሀምሳ በላይ በህይወት አድን የማህበረሰብ አገልግሎት ሰጪዎች ተገድሏል ብለዋል። እነዚህ ፖለቲካዊ ወገኝተኝነት ወይም ወታደራዊ ተሳትፎ የሌላቸው ንጹሐን አገልጋዮች ነበሩ ብሎ ይህ ደግሞ ሰቡ ነቅቶ ሊከታተለው ይገባል ነው ያለው። መግለጫው አስተዳደሩ በመግለጫው ገዳዮች ይህንን መሰል ወንጀላቸው ከመፈጸማቸው በፊትና በኋላም ያለ ሀፍረትና መሸማቀቅ በግልጽና በድፍረት ይናገሩታል በማለት ነው የገለጸው። በትግራይ ወጣቶች ሞትና መከራ የሚነግዱ የአጥፊ ቡድንና ደጋፊዎቹ ኃላፊነት ወስደው በአደባባይ ሽንጣቸው ገትረው መስክሯል ሲል ነው የገለጸው። መግለጫው የአጥፊ ቡድን ያለው በስም ግን አልጠቀሰም። በዚህ ተግባር የተሰማሩ አካላት ማስረጃዎች እየተገኙ መሆናቸው መሆናቸው በመግለጽ ጊዜያዊ አስተዳደሩ ምርመራ በማካሄድ የማያዳግም እርምጃ ይወስዳል ብለዋል። የትግራይ ክልል ጊዜያዊ አስተዳደር በመግለጫውም በኢንጂነር እንብዛ እና ሌሎች ባለፉት ተከታታይ ወራት በንጹሀን አገልግሎት ሰጪ ሰራተኞች ላይ የተፈጸመ ጥቃት በጥብቅ እንደሚኮንንና ሀዘን እንደተሰማውም ገልጿል። የአስተዳደሩ መግለጫ ሰሞኑ በክልሉ ተጎጋ በተባለ የገበያ ማዕከል ስለተፈጸመ የአውሮፕላን ጥቃት ግን ያለው ነገር የለም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም